የኮሮና ቫይረስን መዛመት ዓለም አቀፍ ይዞታ የሚመለከቱ ጥቂት መረጃዎችን በማስቀደም እንደደረ ብዙ ሺህ ሰዎች ለቫይረሱ ከተጋለጡባትና የስርጭቱ መነሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት በመዛመት ላይ የሚገኘው የኮሮና ቫይረስ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለዚሁ ቫይረስ መጋለጡ በምርመራ እየተረጋገጠባት ደቡብ ኮሪያ በሽታው የሚዛመትበትን ፍጥነት ለመግታት ብርቱ ትንቅንቅ ይዛለች። ጣሊያን በበኩሏ በአውሮፓ ትልቋ የቫይረሱ ጥቃት ሰለባ ሆናለች። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመውን ቡድን የሚመሩት ምክትል የጤና ሚኒስትሯ ኢራጅ ሂሪርቺ ለቫይረሱ መጋለጣቸው ተዘግቧል። በዚህ በዩናይትድ ስቴትስ የዓለሙ አክሲዮን ገበያ ዎል ስትሪት ይኸው የኮሮና ቫይረስ መዛመት በፈጠረው ስጋት ሳቢያ በሁለት ተከታታይ ቀናት ውስጥ ብቻ ባለፉት ሁለት ዓመታት ውስጥ ታይቶ የሚያውቅ እጅግ ከፍተኛ የገበያ ማሽቆልቆል አስመዝግቧል። በኮሮና ቫይረስ ስርጭት ዙሪያ በተከታታይ በፕሮግራማችን ትንታኔ የሚሰጡን እንግዳችን ፕሮፌሰር ዳውድ ሰይድ ሲራጅ ዛሬም በስልኩ መስመር ተገኝተዋል። ፕሮፌሰር ዳውድ በዚህ በዩናይት ስቴትሱ የማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪም ናቸው። ፕሮፌሰር ዳውድ የበሽታውን የፍጥነት መዛመትና አሳሳቢነት ከሚጠቁሙት በወፍ በረር ያነሳሳ ናቸው። የሰሞኑን ሁኔታ የሚያሳዩት መረጃዎች እንነሳና እነኚህ መረጃዎች የዚህን ቫይረስ ስርጭት አሁን ያለውን ይዞታም ሆነ የሚመጣውን አስመልክቶ ምን ይጠቁሙናል? አመሰግናለሁ አሉላ። በጭስ ሁሉ ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየአመቱ የሚመጣው ኢንፍሉወንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለ ነው በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የአለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱ ከአሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁልጊዜ ፍራቻው የሚጠበቅ ነው። አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆነዋል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ ሰማንያ ሺህ የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ የተረጋገጠ ማለት ነው። አዎ በምርመራ የተረጋገጠ። ነገር ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የህክምና ማህበር ደብሊዩ ኤችኦ እንደ መመሪያ አድርገው የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ ተጠርጣሪ የሚባሉት ናቸው። እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር ይነጋግራል። ስለሆነ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ ሁለት ሺህ አምስት መቶዎቹ ያህሉ ሲሞቱ ከአስር ሺህ የሚገመቱት ከፍተኛ ክሪቲካል ኬር የምንለው ሕክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ ውሃን ሳይቀር ደርሶ ጎብኝቶ ተመልሷል። የቻይናን መከላከል እንቅስቃሴ በደንብ አድንቀውት ነው የተመለሱት። ምክንያቱም ምንድነው ያለው በከፍተኛ የሀገሪቷ የፖለቲካ ባለስልጣኖችና የህብረተሰቡ ክፍሎች የሚመራ በጣም በሌላ አገር ሊደረግ ይችላል ወይ እስከሚባል ድረስ የሚያክል ከተማዎችን ከአስራ አምስት ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም ኢኮኖሚ የህይወት እንቅስቃሴ ያቋረጠ ሎክዳውን ያሉት አድርጋ ነው ይሄ ሁሉ እየተካሄደ ያለው እና እየተላለፈ ያለው። እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለው ነገር በጣም በጣም አጠያያቂ እና ይህንን ስታይ አስፈሪ ያደርገዋል። እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋሪም የሚመጡት እድል ከፍ ባለበት የሚታወቁ ክፍተቶች እንደመኖራቸው በእነኝ ቁጥሮችም ውስጥ በእርግጥ ሕብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩን ገልጠዋል። ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው ይላሉ? ይሄ በጣም ከባድ እና አነጋጋሪ ጥያቄ ነው። እንደምታውቀው የአገራት አቅም ሁሉም አንድ አይደለም፣ የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁል ጊዜ መጠየቅ አለበት። አቅም ጉዳይ ይህ እንደዚህ አይነት ነገሮች ውሳኔ ለመወሰን የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት ሀገሮች ይሄ ህመም የሚያስፈራቸው ከመከላከሉ አልፎ እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን በሽተኞችን ለማከም በአይሲዩ ደረጃ በከባድ በኦክሲጂን የሚያስፈልጋቸው ቬንቲሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲያው ምን ያህል አቅም አለን? ምን ያህል ተዘጋጅተናል? እንዲሁም ደግሞ ይህንን ህመም ስርጭት ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ አስራ አራትም ቀን ይሁን ከዛ በላይ አቆይቶ ይህንን ህመም በተፈጥሮ አካሄዱ ለማክሰም ለማድረግ ምን ያህል ዝግጁ ነን ወይም ችሎታው አለን የሚለው ጥያቄ ከጠየቅ በጣም በጣም በጣም ያስጨንቃል። ምንም ጥርጥር የለውም። ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው። መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ መሆንህን ነው የሚነግርህ። ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው። አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረገው ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው። ትንሽ እኔ የሚያስጨንቀኝና ሜይ ቢ ኢቭን የሚያሰጋኝ ምንድን ነው በመንግስት ደረጃ የሚያስፈልገውን ያህል ትኩረትና አቴንሽን ተሰጥቶት ከጤና ጥበቃ ሚኒስትርና ከሌሎች የሕክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው። ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል። በሁለት ቀን በፊት አንድ ትልቅ ጥናት ላንሴት የሚባለው የሕክምና መጽሔት ላይ ፐብሊሽድ ሆኖ ነበረ። ይሄ ጥናት ምንድን ነው ያደረገው? አፍሪካ ዝግጁ ናት ወይ የሚለውን ነው ጥናቱ ያየው፣ ለዚህ ለኮሮና ቫይረስ መከላከል እና። ይሄ ጥናት ሲያስቀምጣቸው አገሮቹን በጣም በከፍተኛ ደረጃ ይሄ ህመም ሊገባባቸው ይችላሉ ተብሎ የሚፈሩ አገሮች ብሎ ሶስት አገሮች ያስቀመጠ ኢጅፕት፣ አልጄሪያ እና ሳውዝ አፍሪካ ናቸው። ይሄም በምንድን ነው ያወጡት መሰለህ ከቻይና ኢንፌክሽኑ ይሄ ህመም ካለባቸው አገሮች ተነስተው ወደ አገራቸው የሚበሩትን የሰው ብዛት በማየት ነው። ይህንን ጥናት ያደረግነው ነው ያሉት ሳይንቲስቶቹ ሲናገሩ። ትንሽ ጥያቄ አለኝ እኔ ምክንያቱ ኢትዮጵያ በጣም ትልቅ ሀብ ስለሆነችና ኮኔክት የሚያደርጉ ወደ ተለያዩ ሀገሮች የሚሄዱ ሰዎች ስለሚያልፉባት ይሄ ነገር ኢንክሉድድ ቢሆን ኖሮ ኢትዮጵያ እዛ ውስጥ ገባ ነበረ የሚል ጥያቄ አለኝ። ነገር ግን ኢትዮጵያንም በጣም ወደ ታችም አላወረዷትም፣ በሁለተኛ ደረጃ መካከለኛ ሪስክ ወይም ደግሞ ይሄ ህመም ሊገባባቸው ይችላሉ ተብለው ከሚፈሩት አገሮች ውስጥ ያስቀመጧት ኢትዮጵያን ወደ ስድስት ሰባት አገሮች አሉ ከአፍሪካ እዛ ውስጥ የሚያስፈራውና ትጠረጥረው እኔም ከምጠረጥረው ነገርና ከምፈራው ነገር ውስጥ ይሄ ነገር ያረጋገጠልኝ ነገር ቢኖር ምንድን ነው እነሱ ኢጅፕትን፣ አልጄሪያን እና ሳውዝ አፍሪካን በተወሰነ መልኩም ቢሆን እንኳ ይሄ መን ቢገባ ለመከላከል አቅሙም፣ እንቅስቃሴውም ችሎታውም ሊኖራቸው ይችላል ብሎ ገምቷቸዋል። ግን ሁለተኛው ደረጃ ያስቀምጣቸውን ሀገሮች ኢትዮጵያ ያለችበት የመቆጣጠር አቅማቸው በመካከለኛ ወይም ያነሰ የሚያስፈራ ብሎ ይህ የመግባትና የመሰራጨት ከፍተኛ ላይ ያሉ ናቸው ብሎ ነው ያስቀመጣቸው። ቮልነራብሊቲ ብሎታል። በጣም ቮልነረብል ናቸው ብሎ ነው ያስቀመጠው። እና ይህንን ስታይ አየር መንገዱን መብረሩን መቀጠሉን ስታየው ይሄ ህመም ደግሞ አንዴ ከገባ ያለውን የህክምና ኢንፍራስትራክቸር ያለንን አቅም ስታየው ሁልጊዜ ጊዜ ይሄ ለማንኛውም ሰው ሊያስጨንቀው ይገባል። ምክንያቱም መጨነቅ ሪስፖንድ የሚያመጣ ከሆነ የሚቀጥለውን ስቴፕ እንድናስብ የሚያደርገን ከሆነ መጨነቅ አለብን። ይህንን ምክንያቱም አንድ ነገር ቢሆን ምንድን ነው የምናደርገው የሚለውን ጥያቄ ካነሳን ከመግባቱ በፊት የሚኖረውን መከላከል እንድንሰራበት ስለሚያደርገን። መልካም ዶክተር ዳውድ፣ ይሄ ሁኔታ ምናልባትም ይበልጥ በጥልቀት እንድንነጋገር የመንግስት ባለስልጣናትንም ጨምሮ የአየር መንገዱንም ባለስልጣናት ያካተተ ውይይት የሚጋብዝ ይመስለኛል። በቀጣዩ ቀናት ውስጥ ባለስልጣናቱን ማግኘት ከቻልን፣ ሁኔታውን በቅርበት ማየት የሚያስችል ውይይት እናደርጋለን። ገና ከመንገድ ከመመለስ ሆኖ ያገኘሁት ለአሁኑ ለጊዜው፣ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።